በአርባ ምንጭ ዙሪያ ወረዳ ከዘይሴ ብሔረሰብ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተያያዘ ግጭት ከአርባ በላይ ተጨማሪ ሰዎች መታሰራቸውን ነዋሪዎቹና ቤተሰቦቻቸው ለአሜሪካ ድምፅ ገልጸዋል። ታሳሪዎቹ በጸጥታ ኃይሎች ድብደባና የሰብአዊ መብት ጥሰት ይፈጸምባቸዋል ሲሉም ቤተሰቦቻቸው አመልክተዋል። በጉዳዩ ላይ የአካባቢውን ባለስልጣናት ምላሽ እና አስተያየት ለማካተት ያደረግነው ጥረት ስልካቸው ስለማይነሳ አልተሳካም። ዮናታን ዘብዴውስ ቀጣዩ ልከዋል። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ከዘይሲ አራት ቀበሌዎች የልዩ ወረዳም አደረጃጀት ጥያቄ ጋር በተገናኘ ባለፈው ግንቦት 28 ቀን 2016 ዓ ም ዳግም የተቀሰቀሰውን የጸጥታ ችግር ተከትሎ የዘፈቀደ እስራቱ ቀጥሏል ያሉት ነዋሪዎችና ቤተሰቦቻቸው ከትናንት በስቲያ አንስቶ ከ40 በላይ ሰዎች መታሰራቸውን ለአሜሪካ ድምፅ በስልክ ገልጿል። የቤተ ክርስቲያን አገልጋይ መሆናቸውን ጠቅሰው ለደህንነታቸው ስለሚሰጉ ስማቸው እንዳይገለጽ ጠየቁ አስተያየት ሰጪ አብሯቸው የሚያገለግሉም ስድስት ቀሳውስት መታሰራቸውን አመልክተዋል። ሌሎች ሰላማዊያን ሰዎችም ለስብሰባ ውጡ የተባሉና ከየቤታቸው የተወሰዱ እየታሰሩ ናቸውም ብሏል። ሰዎችን አሳደው እንግዲህ ሴት ወንድን፣ የህጻናትን ሰባት ዓመት ልጆችም አሉ የተታሰሩ በድምሩ የሰባት ዓመት ልጆች ብቻ አት የአስር ዓመት አንድ አሁን ቀበሌ ላይ ታስረዋል። ቅድም ጠዋት አባረው በሁለት ጥት ሰዎች ላይ ሁለት ጤት ሲተኩሱ እንግዲህ ሰዎች ለነፍሳቸው ብለው እየሮጡ ነበርና ተኩሰው ይዘው አሁን አሁን ታስረዋል። አሁንም እንግዲህ ሰዎች እየጨመሩ እንዳለ ነው። በተመሳሳይ የደህንነት ስጋት ስማቸው በብዙሃን መገናኛ እንዲጠቀስ አልፈለጉና ቤተሰቦቹም ታስሮ እንደነበረ የገለጸ የአካባቢ ነዋሪም በአራቱም የዘይሴ ቀበሌዎች ቁጥራቸው የበዙም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ደጋፊዎች እየታሰሩ ናቸው ብሏል። ማክሰኞ ማታ አካባቢ ነው እነዚህ ሰዎች የተያዙት ማለት ነው። ከመቶ ምናምን በላይ ተይዘው የነበሩት ማክሰኞ ከተያዙ ወዲህ ዛ ቀበሌ ታስረው አድረው ረብሌታ ስልሳ የሚሆኑ ሴቶችንና የነበሩ ሰዎችን ፈትተዋል። ሲሸቱ ምን ብሎ ፈቱት። ከዚህ በኋላ ማናቸውም ከማናቸውም ጋር እነዚህ ጫካ ካሉት ከገቡት ሰዎች ስልክ እንዳትደዋወሉ አይነት መረጃ እንዳሰጡ ከዚህ በኋላ ስብሰባ እኛ በምንጠራቸው ስብሰባዎች ላይ ማንም ሰው ቢቀር እኛ እርምጃ እንወዛለን ሲለው ስልሳ ሰዎቹ ፈትተዋል። ሌሎቹን ያው ወደ ከተታ እኛ ሌሎችን የምንልከው አርባ ምንጭ ዙሪያ ወዳ ፖሊስ ጣቢያ ነው የምንልከው ቀሪዎችን በማለት ያው አርባ በላይ የነበሩትን እዛው አስቀርተው እኚህ ነዋሪ አክለው፣ በተለይም በዘይሴ ደንብለናም፣ በኤልጎ ወዘቃ ቀበሌዎች ነዋሪዎች ላይ ጫናው ብረትተዋል ሲሉ መንስኤ ያሉትንም እንደሚከተለው አስረድተዋል። ለምን ኢዜማ ነው መረጣችሁ፣ ነው ምክንያቱ? ምንም አይደለም። ያ ነው አሁን በቃ የተባባሰ አሁን ያሰሩትን ሰዎች ከዚህ በኋላ የኢዜማ አባል አትሆንም ብለው፣ እሱን ደግሞ ማመረከቻ የሚጽፈው ሰውዬ መቶ ሰላሳ አምስት ብር ይቀበላል። ቀበለው ሶስት ሺህ ያስቀባል። ለታጣቂ አራት መቶ ብር ለሁለት ታጣቂ ይቀበላል። በድምር ሶስት ሺህ አምስት መቶ ሰላሳ አምስት ብር እየቀጡ የአንዳንዱን ሰዎች እየቀጡ እንዳለ ነው። አገልጋይ ቄስ መሆናቸውን የገለጹ አስተያየት ሰጪም ባለፉት ሶስት ቀናት ውስጥ ከአንድ መቶ አስራ ስምንት በላይ ሰዎች በደንብለ ቀበሌ ገበረ ማህበር ግቢ ውስጥ ታስረው መቆየታቸውና ከእስር ለመውጣትም ክፍያም እንደተጠየቁም ገልጿል። አሁን የኔ ቤተሰብ አምስት ናት። አባት፣ ሶስት ወንድሞች ተይዘው እያንዳንዳቸው አንዳንድ ሺ ብር አስቀምጠው ወጥተዋል። በቀበሌ ደረጃ ላይ ሺ ብርና ከዛ በላይ አሁን ከዚህ በፊት እነሱ በቀበሌ ደረጃም ይሄ በፖለቲካው ላይ እንትን የላቸውም እንቅስቃሴ የላቸውም ተብሎ አሁን በተጠረጠሩት ብቻ ነው ተይዘው ይህንን ብር ከፍለው የወጡት ማለት። ይህ በእንዲህ እንዳለ ካለፈው ግንቦታ ስምንት ቀን ሁለት ሺ አስራ ስድስት አመተ ምህረት ጀምሮም ከታሰሩ ከዘጠና ስድስት በላይ ሰዎች ውስጥ አስሩ እያንዳንዳቸው የአስር ሺህ ብር ዋስትና አቅርበው ከአርባ ምንጭ ዙሪያ ወረዳ እስር ቤት መለቀቃቸውና ብዙዎቹ ግን እንደታሰሩ መሆናቸውን ለአሜሪካ ድምፅ አመልክቷል። ከእነሱ የተፈቱ አስር ሰዎች ናቸው። አስር ሰዎቹም ባለፈው ቀጠሮ ነበራቸውና በቀጠሮው ቀን የአስር ብሎ ማስቀምጠው ይዘሩ ወጥተዋል። እነዚሁ አስተያየት ሰጪዎች ታሳሪዎቹም የሰብአዊ መብቶች ጥሰት ይፈጸምባቸዋል ስሉም ጠቁሟል። አይነት በአሁን የመውጣት የመግባት ነገሩ በጣም እንትን ያው የመሸማቀቅ ነገር አለበት በማህበረሰቡ ዘንድ። አካባቢው ምንም አልተረጋጋም። ያው እነሱ እያሉ እንዴት ማረጋጋት ይኖራል? አሁን ሰው በቤቱ ላይ ቁጭ ብሎ እኮ በሰላማዊ መንገድ መነጋገር የለም። በጉዳዩ ላይ ከኢትዮጵያ ሰብአዊ መብቶች ኮሚሽንና ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማም የዘይ ቀጠና ጽሕፈት ቤት አስተባባሪ ከሆኑት ከአቶ አብርሃም አሞሸም ተጨማሪ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከዋናው ጽሕፈት ቤት አስተያየት ካገኘን በሌላ ዘገባም ለማካተት እንሞክራለን። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያዎች ወደ አካባቢ በመሄድ ያለውን ሁኔታ ስለመመልከታቸው አስተያየት ሰጪዎቹ ጠቁመዋል። በጉዳዩ ላይ የጠየቅናቸው የጋሞዞን አስተዳዳሪ አቶ አባይነ አበራ እና የወረዳው አስተዳዳሪ አቶ ቃፌ ቃፍራ በአካል ቢሮቸው ድረስ ካልድን በቀር በስልክ ምላሽ ለመስጠት ፍቃደኛ አለመሆናቸውን ደጋግመው የገለጹ ሲሆን የወረዳው ፖሊስ አዛዥ ኮማንደር ኬቦ ዋዳልም ስልካቸውን አያነሱም። ባለፈው ታሳስ ወር በአርባ ምንጭ ዙሪያ ወረዳ በአካባቢው የጽጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ተፈጥሮ በነበረው ግጭት ቢያንስ ሰባት ሰዎች መገደላቸውን የኢትዮጵያ ሰብዓዊ መብቶች ኮሚሽን ሪፖርት ዋቢ አድርገን መዘገባችን አይዘነጋም። ባለፈው ግንቦት 28 ቀን 2016 ዓ.ም ደግሞ ከዚሁ የአርባ ምንጭ ዙሪያ ወረዳ አራት የዘይሴ ቀበሌዎች የልዩ ወረዳ አደረጃጀት ጥያቄ ጋር በተገናኘ ግጭት አምስት ሰዎች መገደላቸውን ነዋሪዎችን አነጋግረን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ I una tanb dis.